It's a matter of trust, trust, and trust. There's no confidence on either side that the other can be trusted. ጉዳዩ የመተማመን፣ የመተማመን እና የመተማመን ነው። በሌላኛው ወገን ላይ እምነት ልጣልበት ይችላል የሚል መተማመን በሁለቱም በኩል የለም። በዚህም ነው በአፍሪካ ሕብረትም ይሁን በዩናይትድ ስቴትስ ወይም በሌላ አካል ሁለቱ ወገኖች እንዲቀራረቡ ለማገዝ ጥረት የሚደረገው። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመርን ድምፅ ነው የሰማችሁት። የኢትዮጵያ ቆይታቸውን በማስመልከት በዛሬ ዕለት ለጋዜጠኞች ከሰጡት መግለጫ የተወሰደ ነው። ልዩ ልኡኩ ከኢትዮጵያ መንግስት ከፍተኛ ባለስልጣናትና ከህወሓት ተወካዮች ጋር ሰላምን ማውረድ በሚቻልባቸው ጉዳዮች ዙሪያ መወያየታቸውን ተናግረዋል። ዝርዝሩን በዕለቱ አብሮ ይዘናል። ሌሎች ዜናዎችና ወቅታዊ ዘገባዎችም አሉን። ማክሰኞ መስከረም 10 2015 ዓ ም ጤና አስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ያቀናብርልናል። ቫስኮ ቫለሪ ለቴክኒክ ምህንድስናው ተሰይሟል። እንግዲህ ወልዴ ነው የሰዓቱን ዜና የሚያሰማን ከተቀሩት ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ከልዩ ልዩ ልዩ ቅንብሮች ጋር አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በኢትዮጵያ መንግስትና በህወሓት መካከል ዋናው የሰላም እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ እንደሆነ የዩናይትድ ስቴትስ የአፍሪካ ቀንድ ልዑክ ገለጹ። ልዩ ልኩ ማይክ ሐመር የኢትዮጵያ ቆይታቸውን በማስመልከት ዛሬ ለጋዜጠኞች በሰጡት መግለጫ ከኢትዮጵያ መንግስት ከፍተኛ ባለሥልጣናትና ና ከህወት ተወካዮች ጋር ሰላምን ማውረድ በሚቻልበት ጉዳይ ላይ መወያየታቸውን ተናግረዋል። ይህ በእንዲህ እንዳለ ኤርትራ በተሟላ መልኩ ጥቃት መጀመሯን የህወት ቃል አቀባይ አቶ ጌታቸው ረዳ ገልጸዋል። የኢትዮጵያ ጦርም ከኤርትራ ኃይል ጋር ተሰልፎ ጥቃት እየፈጸመ እንደሚገኝ አቶ ጌታቸው በትዊተራቸው አመልክተዋል። ይሁን እንጂ ከኢትዮጵያና ከኤርትራ መንግስታት በኩል እስካሁን የተሰጠ ምላሽ የለም። በሌላ ተያዥ ዜና በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባወጣው ሪፖርት በ2013 ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ መረጃ ማግኘቱን አስታውቋል። አድማጮች እነዚህን ጉዳዮች ሁሉ የሚዳስስ ሰፋ ያለ ዘገባ በዕለቱ አብይ ርዕስ ይኖረናል። በአልሸባብ ታጣቂዎች ቁጥጥር ስር የነበሩ ቦታዎችን ለማስለቀቅ የሶማሊያ ሰራዊት ባለፈው ሳምንት መጨረሻ ባደረሰው ጥቃት ከመቶ በላይ የአልሸባብ ታጣቂዎች መገደላቸውን የሶማሊያ ሰራዊት አዛዥ አስታውቀዋል። ከአስር ዓመታት በላይ በእስላማዊ የሽብር ቡድኑ ስር የቆዩ ሁለት መንደሮችንም የሶማሊያ ሰራዊት መልሶ ተቆጣጥረዋል ሲሉ በአካባቢው ያሉ የአይን እማኞች ተናግረዋል። መሐመድ ዳይሴን ከሞቃዲሾ የላከውን ዘገባ ኤደን ገርሞት ታቀርበዋለች። የሶማሊያ ብሔራዊ ሰራዊት በማዕከላዊ ሂራን ክልል ወታደሮቹ ባለፈው ቅዳሜና እሁድ አልሻባብ ላይ ጥቃት ማድረሳቸውን አስታውቋል። ቪኦኤ ከሂራን ክልል በስልክ ያነጋገራቸው አንድ የሶማሊያ ከፍተኛ ወታደራዊ አዛዥ ቅዳሜ ለት ጠዋት በተለይም ደግሞ በአቦሬና ያሱማ በተሰኙት መንደሮች በመንግስቱ ወታደሮችና በአልሻባብ ታጣቂዎች መካከል ከባድ የተኩስ ልውውጥ መካሄዱና በያሱማ 75 በአቦሬ ደግሞ 30 የአልሻባብ ታጣቂዎች መገደላቸውን ገልጸዋል። የአካባቢው ነዋሪዎችም ሰራዊቱ በአልሻባብ ቁጥጥር ስር ለሁለት አስርተ ዓመታት የነበሩ ቦታዎች መቆጣጠራቸውን ለአሜሪካ ድምፅ አስታውቋል። የቀድሞው የሂራን ክልል አስተዳዳሪ የነበሩት አብዱል ፈታህ ሐሳን ኢፍራህ ወታደሮቹ የሶማሊያን ሕዝብ ጠላት ድል ነስተዋል ብለዋል። ኢፍራህ ድላችን ሌሎች ድሎችን በማምጣት እየተደራረበ ነው የእነሱ ሽንፈት ደግሞ ተጨማሪ መሸነፍን ያስከትላል። እንደ አላህ ፈቃድ ከሀገራችን እንዲጠረጉ ምኞቴ ነው ብለዋል። የሶማሊያ የመረጃ ሚኒስቴር እሁድ ዕለት ሰራዊቱ በወሰደው እርምጃ ሰላሳ መንደሮች ከቡድኑ ነጻ ሲወጡ 200 የአልሸባብ ተዋጊዎች ተገድለዋል ብሏል። ማሊክ አብደላ በሶማሊያ ፌዴራል የህዝብ ተወካዮች ምክር ቤት ውስጥ የሂራን ተወካይ ናቸው። በጥቃቱ ማይካል ዋይስሊ የተሰኙ የአካባቢው ታጣቂ ቡድኖች መሳተፋቸውን ገልጸዋል። የሂራን ሰዎች ወይም ደግሞ የክልሉ ነዋሪዎች ቀን ከሌት የሚደርስባቸውን መከራ መሸከም ባለመቻላቸው ተገድለዋል ብለዋል። አልሸባብ የአካባቢውን የውሃ ጉድጓዶች ካፈነዳና መንደሩን በእሳት ካነደደ በኋላ እሱን ለመቋቋም ተነስተዋል ብለዋል። አልሻባብ እስካሁን ድረስ የሰጠው ምላሽ የለም። ይሁን እንጂ የቡድኑ የሚዲያ ክንፍ እሁድ ዕለት በለቀቀው ቪዲዮ ቃል አቀባይ አሊ ዲህሪ በመሰኘት የሚታወቀው አሊ ሞሐመድ ሬጅ የሶማሊያ ፕሬዚዳንት ሐሰን ሼኪ ሙሐመድ ላወጁባቸው ጦርነት ዝግጁ መሆናቸውን አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ናይጄሪያ ከአስር ዓመታት ወዲህ አይታ በማታውቀው ጎርፍ በመመታት ላይ መሆኗንና በዚህ ዓመት ከሦስት መቶ በላይ ዜጎቿን እንደሞቱባት አሶሴትድ ፕሬስ የዜና ወኪል ዘግቧል። በዚህ ሳምንት ብቻ 20 ሰዎች በጎርፍ መወሰዳቸውንና አደጋው ሀገሪቱ መቆጣጠር ከምትችለው በላይ መሆኑ ተነግሯል። ጎርፉ በናይጄሪያ ካሉ 36 ግዛቶችና ከተማዎች ውስጥ 27ቱን ሲያጥለቀልቅ ወደ 100 ሺህ የሚሆኑ ነዋሪዎችን አፈናቅሏል። አምስት መቶ የሚሆኑት ደግሞ ጉዳት ደርሶባቸዋል ሲል የሀገሪቱ ብሔራዊ የድንገተኛ አደጋዎች መከላከያ ቢሮ አስታውቋል። አደጋው በሺዎች ሄክታር የሚቆጠር የእርሻ መሬት እንዳጠፋና ይህም በአፍሪካ በሕዝብ ብዛት ቀዳሚ በሆነችው አገር የምግብ አቅርቦትን ችግር እንዳይፈጥር ተሰግቷል። በአገሪቱ ሰሜን ምዕራብና ማዕከላዊ ክፍል ያለው ግጭት ወትሮውንም የምግብ አቅርቦቱን አስቸጋሪ አድርጎታል። የአካባቢው ጥበቃ መመሪያዎችን ባለመከተልና በቂ የሆነ መሠረተ ልማት ባለመኖሩ ናይጄሪያ በየዓመቱ በጎርፍ ትጠቃለች። በዚህ ዓመት የደረሰው ጎርፍ ግን በአካባቢ ወንዞች መሙላት፣ ያልተለመደ የዝናብ መጠንና በካሜሩን ከሚገኘው ላድጎ ግድብ በሚመጣው ተረፈ ውሃ አማካኝነት እንደሆነ ባለሥልጣናት ይናገራሉ። በሀገሪቱ ከሚገኙ ግድቦች ሁለቱ ሞልተው መፍሰስ በመጀመራቸው በሚቀጥሉት ሳምንታት ችግሩ ሊባባስ እንደሚችል የሀገሪቱ ብሔራዊ የድንገተኛ አደጋዎች መከላከያ ቢሮ አስጠንቅቋል። ፊዮና ተብላ የተሰየመችው አውሎ ነፋስ የዩናይትድ ስቴትስ ግዛት የሆነችውን ፖርቶሪኮን እና ዶሚኒካን ሪፐብሊክን ትናንት ከመታች በኋላ ተርክስ እና ኮኬስ ወደተባሉ ደሴቶች ዛሬ አምርታለች። በሰዓት 185 ኪሎ ሜትር ፍጥነት ያላት ፊዮና ከዝናብ ጋር ተቀላቅላ ፖርቶሪኮን እና ዶሚኒካን ሪፐብሊክን ስትመታ መሠረተ ልማቶችን፣ የከተማ አገልግሎት ሰጪ ተቋሞችን እና መኖሪያ ቤቶችን አውድማለች። በፖርቶሪኮ እና ዶሚኒካን ሪፐብሊክ ዝናቡ እንደሚቀጥልና ከ ከስምንት እስከ አስር ሴንቲሜትር ተጨማሪ ዝናብ እንደሚጥል የአየር ትንበያ ባለሙያዎች ተናግረዋል በፖርቶሪኮ ቢያንስ ሁለት ሰዎች መሞታቸው ሲነገር በርካታ ነዋሪዎች ውሃ ተቋርጦባቸዋል የፖርቶሪኮ ገዢ ፔድሮ ፒየር ሉዊስ በመሠረተ ልማትና መኖሪያዎች ላይ የደረሰው ጉዳት አስከፊ ነው ብለዋል የአሜሪካ ብሔራዊ ዘብ ዘጠኝ መቶ የሚሆኑ ሰዎችን ከጎርፍ አደጋ ሲከላከል የጭቃ ናዳም በብዙ ቦታዎች እንደተከሰተ ተናግሯል። በዶሚኒካን ሪፐብሊክ የተከሰተው ማዕበል ደግሞ ወደቦችንና የውሃ ዳርቻ መዝናኛዎችን እንዲዘጉ አስገድዷል። እንደ አየር ትንበያ ባለሙያዎች ከሆነ ማዕበሉ ሐሙስ ወደ ቤርሙዳ ሲጠጋ ወደ ከፍተኛ አውሎ ነፋስ ደረጃ ሊያድግ ይችላል። በመጨረሻም አድማጮች፣ ኦፕን አርምስ የተዘረጉ እጆች የተሰኘው የስፔን በጎ አድራጎት ድርጅት በደካማ ጀልባዎች ወደ አውሮፓ ለመሻገር በመሞከር ላይ የነበሩ 372 የሚሆኑ ፍልሰተኞችን ከሜዲትሬኒያን ባህር ላይ መታደጉንና አንድ በአስተላላፊዎች በጥይት የተገደለን ስደተኛ አስክሬን ማግኘታቸውን አሶሲትድ ፕሬስ ዘግቧል። ኦፕን አርምስ ሆኖ የተሰኘችው የበጎ አድራጎቱ መርከብ ስደተኞቹን የሚቀበል ወደ ፍለጋ ላይ መሆኗንና ከስደተኞቹ ውስጥ የሕክምና እርዳታ የሚያስፈልጋቸውና በውሃ ጥም ጉዳት የደረሰባቸው ሰዎች እንደሚገኙበት የድርጅቱ ወኪል ሎራ ላኑዛ ተናግረዋል። መርከቧ በ24 ሰዓት ውስጥ ሶስት የማዳን ስራዎችን ማከናወኗንና ስደተኞቹ ለአራት ቀናት በባህር ላይ ቆይተው እንደነበር ዘገባው አመልክተዋል። በስደተኞቹ የተጨናነቀችው የአስተላላፊዎች ጀልባ ከአየር ላይ ባህሩን በሚያስሱ በጎ አድራጊ አውሮፕላን አብራሪዎች የተገኘች ሲሆን የድረሱልን ጥሪ ምልክት ለማሳየት እጃቸውን ሲያውለበልቡ ስደተኞቹን በፎቶ ለመያዝ ችለዋል። ከዚህኛው የማዳን ስራ በፊት 59 የሚሆኑና ከሶሪያ ግብፅ፣ ሱዳን እና ኤርትራ የመጡ ስደተኞችን ቱኒዚያ አቅራቢያ ከሚገኝ የባህር ዳርቻ ማዳኑን ድርጅቱ ጨምሮ አስታውቋል። ከእነዚህም ውስጥ አንድ በአስተላላፊዎች ጥይት የተገደለ ስደተኛ አስክሬን ማግኘታቸውን ሎራ ላኑዛ ተናግረዋል። ኦፕን አርምስ ኡኖ የተሰኘው የበጎ አድራጎቱ መርከብ ላይ የሚገኘው የአሶሴትድ ፕሬስ የካሜራ ባለሙያ እንዳለው የማዳን ሥራው በሚከናወንበት ጊዜ ተስፋ የቆረጡ ስደተኞች ወደ ውሃው ዘለው በመግባታቸው ሥራውን ውስብስብ አድርጎታል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ አራት ሰዓት አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ማክሰኞ መስከረም 10 2015 ዓም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ቆንጅታዬ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆጊል ነው ለምሽቱ የአቢይ ርዕስና መጽሔቶች ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እዚህ ግድም እናሰማችሁ። አምና በዚህ ሰዓት እኮ ሁላችንም ወላጅም በለው መምህሩም በለው ማንኛችንም ለማስተማር ለመማርም ዝግጁ አልነበረም። ወላጆችም እንደዚሁ ተማሪዎቻቸውን ልጆቻቸው ወደ ትምህርት ለመላክ በጣም ትልቅ ችግር ነበረባቸው። ከጦርነት ስጋት ተላቀው የአዲሱን ዓመት የትምህርት ዘመን ትላንት መጀመራቸውን አስመልክቶ በደሴ ከተማ የሚገኙ የትምህርት ተቋማት መምህራንና ተማሪዎች ከተናገሩበት ቅንብር የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አሁን ወደ መጽሔቱ ዝርዝሮች ነው የምናልፈው። ቀደም ብለን በመግቢያችን ያስተዋወቅ ነው። የኢትዮጵያ መንግስትና በህወሓት መካከል ዋና የሰላም እንቅፋት በሁለቱ ወገኖች መካከል መተማመን አለመኖር ነው ሲሉ የዩናይት ስቴትሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሐመር የተናገሩበት የዕለቱ አብይ ርዕስ እየተሰናዳ ነው። እንደደረሰ እናቀርባለን። ወደ ሁለተኛው መጽሔት ርዕስ ስንሻገር ከትግራይ ክልልና ከአዋሳኝ የአማራ ክልል አካባቢዎች ተፈናቅለው በአዋሽ ሰባት የተያዙ ሰዎች የመንቀሳቀስ መብታቸው ሊከበር ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ሰዎቹ በደቡብ ወሎ ዞን ጃሬ የተፈናቃዮች መጠለያ ጣቢያ የነበሩ መሆናቸውን ጠቅሶ ኮሚሽኑ የሰሜን ኢትዮጵያው ጦርነት ዳግም መቀስቀሱን ተከትሎ ወደ አዋሽ ሰባት የፌዴራል ፖሊስ ማሰልጠኛ ማዕከል እንዲዛወሩ መደረጋቸውን አመልክቷል። በዚህ ጉዳይ ላይ የፌዴራል ፖሊስን አስተያየት ለማግኘት የአሜሪካ ድምፅ ያደረገው ጥረት እስካሁን አልተሳካም። እንድትሳካም እናቀርባለን። በሌላ በኩል በሰሜን ወሎ ዞን ጃራ የተፈናቃዮች መጠለያ ጣቢያ ከነበሩ ቁጥራቸው 30 ሺህ የሚደርሱ ሰዎች አብዛኛው ከተበታተኑበት ወደ መጠለያ ጣቢያ መመለሳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታውቋል። ተፈናቃዮቹ መጠለያውን ትቶ የወጡት ሰሜን ኢትዮጵያ ጦርነት እንደገና መጀመሩን ተከትሎ ነበር። ገብረ ሚካኤል ገብረ መድን ነው የተከታተለው እንደሚከተለው ያቀርበዋል። ከትግራይ ክልል ክልልና ከአማራ ክልል አዋሳኛ አካባቢዎች ተፈናቅለው በደቡብ ወሎ ዞን በጃሬ የተፈናቃይ መጠለያ ጣቢያ ተጠልለው የነበሩ ሰዎች የሰሜን ኢትዮጵያው ጦርነት ዳግም ሲያገረሽ ወደ አዋሽ ሰባት የፌዴራል ፖሊስ ማሰልጠኛ ማዕከል እንዲዛወሩ መደረጋቸውን ማረጋገጡን ነው የኢትዮጵያ ሰብአዊ መብቶች ኮሚሽን የገለጸው። ይህንን አስመልክተው በወጣው የኮሚሽኑ መግለጫ ዙሪያ ለቪኦኤ ማብራሪያ የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው በአዋሽ ሰባት ያለውን የተፈናቃዮች የሰብአዊ መብት አያያዝ ለመመልከት በጸጥታ ኃይሎች ባይፈቀድልንም፣ የተለያዩ ችግሮች እንዳሉባቸው መረጃዎች ደርሰውናል ብለዋል። በሰሜን ኢትዮጵያ ግጭቱ መልሶ ከተቀሰቀሰ በኋላ ከነበሩበት በአማራ ክልል የደቡብ ወሎ ዞን ጃሬ ተብሎ ከሚጠራው ካምፕ ወደ አዋሽ ሰባት ወደሚገኘው የፌዴራል ፖሊስ ማሰልጠኛ መወሰዳቸውን መረጃዎች ከደረሱም በኋላ የኮሚሽኑ የስራ ኃላፊዎች ወደ ካምፑ ሄደው አያያዛቸውንና አቋያታቸውን አስመልክቶ ምንከታ ለማድረግ ሙከራ አድርገው ነበር። ካምፕ ውስጥ ገብቶ ማሰልጠኛ ተቋም ውስጥ ገብቶ ተፈናቃዮቹ ያሉበትን ሁኔታ ለመመልከት ያደረግነው ጥረት አልተሳካም። በሚመለከታቸው የስራ ላፊዎች ትብብር አለማድረግ ምክንያት ማለት ነው። ነገር ግን እንዲሁም መረጃዎችን ለማሰባሰብ ባደረግነው ጥረት በጣም በተወሰነ መልኩ ያገኘነው መረጃ ምንድን ነው? ምግብ እየቀረበላቸው መሆኑን አረጋግጠናል። ነገር ግን የመንቀሳቀስ መብታቸው አሁንም የተገደበ ነው። ከካምፑ መውጣት አይችሉም። ጥየቃን በተመለከተም እንደዚሁ ያው እዛ መሆናቸውን የሚያውቅ ቤተሰብ እንኳን ሊኖር ሄዶ ለመጠየቅ የሚሞክር መጠየቅ የማይቻልበት ሁኔታ ነው። በኮሚሽኑ መግለጫ ላይ የተጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ በአዋሽ ሰባት የፌዴራል ፖሊስ ማሰልጠኛ ውስጥ የሚገኙ ተፈናቃዮች የመጡባቸውን የትግራይ ክልል አካባቢዎች ብቻ መሰረት በማድረግ ለተራዘመ ጊዜ የመንቀሳቀስ ነፃነታቸውን ተነፍገው እንዲቆዩ መደረጉ የአስፈላጊነት ምክንያታዊነትና የተመጣጣኝነት መርሆዎችን የሚቃረን እንደሆነ ነው የተናገሩት። ተፈናቃዮቹ በሕግ አግባብ በቁጥጥር ስር የዋሉ ባለመሆናቸው የሰዎቹ የመንቀሳቀስ መብት በአስቸኳይ ሊረጋገጥ ይገባል ሲሉም አቶ ይበቃል ግዛው ተናግሯል። እነዚህ ሰዎች የመጡበትን አካባቢ ብቻ መነሻ በማድረግ ከተፈናቃይነት ይልቅ ከእስር ጋር የሚመሳሰል ሁኔታ ውስጥ ነው ያሉት። ስለዚህ ምክንያታዊ በሆነ መንገድ የጸጥታ ስጋት ሊሆኑ ይችላሉ ተብለው ከሚጠረጠሩ ሰዎች ውጪ ሌሎቹ ተፈናቃዮች በሙሉ የመንቀሳቀስ መብታቸው በአስቸኳይ ሊከበር ይገባል። የምግብና ምግብ ነክ ያልሆኑ የሕክምና አገልግሎትን ጨምሮ በበቂ ሁኔታ መቅረብ አለበት። መቆየትም ያለባቸው ሰዎች በተፈናቃይነት ወጥተው ለመንቀሳቀስ መሄጃ የሌላቸው ሰዎች ቢኖሩ መቆየት ያቅር ያለባቸው የተፈናቃይ ጣቢያነት ባህሪ ባላቸው ቦታዎች እነዚህን ሁሉ ክትትሎች ለማድረግም ኢሰመኮ በየጊዜው ክትትል የማድረግ በህግ የተሰጠው ስልጣን ኤክሰርሳይዝ እንዲያደርግ ምቹ ሁኔታ የመፍጠር አላፊነት አለባቸው ኃላፊዎች። ተፈናቃዮቹ ወደ አዋሽ ሰባት ከመሄዳቸው በፊት በደቡብ ወሎ ጃሬ መጠለያ ጣቢያ በነበሩበት ጊዜ ኮሚሽኑ ከግንቦት 2014 ዓ.ም ጀምሮ ስለ አያያዛቸው ክትትል ሲያደርግ እንደነበረ በመግለጫው ተጠቅሷል። እነዚህ ተፈናቃዮች በጃሬ መጠለያ ጣቢያም ከሌሎች ጣቢያዎች በተለየ መልኩ ከሕግ አግባቡ ውጪ የመንቀሳቀስ መብታቸውን ተነፍገው ሰብአዊ ድጋፍ በበቂ ሁኔታ ሳይቀርብላቸው ለወራት ተይዘው መቆየታቸውን አቶ ይበቃል ግዛው ገልጸዋል። ፓምፖች ትንሽ ከፋ ያለ የሰብአዊ መብት አያያዝ የነበረበት በዋናነት የሚያሳዩት በመጠለያ ጣቢያው ወይም በካምፖ ውስጥ ለነበሩ ተፈናቃዮች በቂ የሆነ የምግብ አቅርቦት መቅረብ ያለመቻሉ፣ ምግብ ነክ ያልሆኑ ቁሳቁሶችም መገልገያዎችም እንደዚሁ በበቂ ሁኔታ መቅረብ አለመቻላቸው፣ ተፈናቃዮቹም እንደዚሁ ሕክምና ማግኘት የማይችሉበት ትእዛዝ የአጃቢ ወጪ ሸፍነው በአቅራቢያ ወደሚገኝ ህክምና ጣቢያ ሄደው በራሳቸው ወጪ እንዲታከሙ ሲደረግ የነበረው በመሆኑ በጣም አሳሳቢ ሁኔታዎች ነበሩ። በርካታዎቹ በቂ ምግብ አያገኙም። በህክምና ጦትም እንደዚሁ በርካታዎች ከፍ ያለ የጤና መታወቅ የገጠመበት ሁኔታ ነበር። በደቡብ ወሎ ጃሬ መጠለያ ጣቢያ ውስጥ የነበሩት ሁለት ሺህ ስምንት መቶ ተፈናቃዮች በአብዛኛው የትግራይ ተወላጆች የሆኑና ከመቀለ፣ አዲግራት፣ አክሱም ከሽሬና አካባቢው የመጡ እንደሆኑ የኮሚሽኑ መግለጫ አመልክቷል። በዚህ ጉዳይ ላይ የፌዴራል ፖሊስን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን በሌላ ዘገባ እንመለሳለን። በተያያዘ ዜና በሰሜን ወሎ ዞን ጃራ የተፈናቃዮች መጠለያ ጣቢያ ከነበሩት ሰላሳ ሺህ ሰዎች አብዛኞቹ ከተበታተኑበት ወደ መጠለያ ጣቢያው መመለሳቸውን የተባበሩት መንግስታት የሰብአዊ መብቶች ማስተባበሪያ ጽፈት ቤት አስታውቋል። ተፈናቃዮቹ መጠለያውን ትተው የወጡት የሰሜን ኢትዮጵያው ጦርነት እንደገና መጀመሩን ተከትሎ እንደነበርም ነው ጽህፈት ቤቱ የጠቀሰው። መንግስት እና ሰብአዊ አጋሮች በመጠለያው ለሚገኙ ተፈናቃዮች ምግብና ውሃ ማቅረብ መቀጠላቸውንም ጠቁመዋል። በጃራ መጠለያ ጣቢያ ከሚገኙ ተፈናቃዮች አብዛኞቹ ከትግራይ ክልል የመጡ ናቸው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች የዕለቱ አብይ ርዕስ እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ ሶማሌ ክልል ነው የሚወስደን። በቅርቡ ከአልሸባብ ጋር የተካሄደው ውጊያ መጠናቀቁን ያስታወሱት የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ኡመር በድንበር አካባቢ እየተካሄደ ያለ ሌላ ግጭት የለም ሲሉ ሰላም ሰፍነዋል ሲሉ ገልጠዋል። ሰሞኑን መግለጫ የሰጡ አንድ የህወሀት የጦር አዛዥ በሶማሌ ክልል ካለው የተቃውሞ ትግል ጋር ትስስር ለመፍጠር እየሰራ ነው ማለታቸውንም ርዕሰ መስተዳደሩ ተችተው ተናግረዋል። ለዝርዝሩ አዲስ ቸኮል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ አልሸባብ አስቀድሞ ጥቃት ፈጽሞባቸው በነበሩ ቦታዎችም ሆነ በሶማሊያ ድንበር አካባቢዎች አስተማማኝ ሰላም መኖሩ ነው ለአሜሪካ ድምጽ የተናገሩት። እንደምታውቀው ከሶማሊያ ጋር የሚያዋስንን ድንበር አካባቢ ይም ሶማሊያ ውስጥ የምንቀሳቀሱ ሽብርተኛ ሸባብ ብሉን ስላሉ ድሮም ይሆን በአይን በአይነ ቁረኛ የምንከታተሉ የምንጠብቀው ነው። በሶማሊያ በኩል ያለው ሁኔታ ስለሚታወቅ ነገር ግን የዛሬ ሁለት ወር አካባቢ ወደ ውስጥ ገብቶ የነበረው የአልሸባብ ሁኔታ ተቀልብሶ በአሁኑ ሰዓት። ድንበር አካባቢ ያለው ሁኔታ በጣም ጥሩ ነው። አልሸባብ የሶማሌ ክልል አጎራባች በሆኑ የኦሮሚያ አካባቢዎች ከሚንቀሳቀሱ እና ራሳቸውን የኦሮሞ ነጻነት ሰራዊት በማለት ከሚጠሩ መንግስት ደግሞ ሸኔ በሚል በአሸባሪነት ከፈረጃቸው ኃይሎች ጋር ግንባር ለመፍጠር ጥቃት ከፍቶ እንደነበር የሶማሌ ክልል መንግስት ማስታወቁ ይታወሳል። የአልሸባብ ጥቃት ከተጀመረ ከአንድ ሳምንት በኋላ የሶማሌ ክልል መንግስት ለአሜሪካ ድምጽ በሰጠው መግለጫ አልሸባብን ከክልሉ ማስወጣቱን ተናግሮም ነበር። ከዚያ በኋላ በመንግስት በኩል ይፋዊ መግለጫዎች ባይሰጡም አንዳንድ ዓለም አቀፍ የመገናኛ ብዙሀን ግን የጸጥታ ችግሩ አሁንም እንዳለ እና ድንበር አካባቢ አልፎ አልፎ ግጭቶች እንደሚስተዋሉ ዘግበዋል። ይህንን ግን ርዕሰ መስተዳድሩ መሰረተ ቢስ ነው ብለውታል። የአዲስ ዓመት ክብረ በዓልን ከክልሉ ልዩ ኃይል እና ከመከላከያ ሰራዊት አባላት ጋር ማሳለፋቸውን የጠቀሱት አቶ ሙስጠፌ ድንበር አካባቢ አስተማማኝ ጥበቃለን ያሉት በመስከረም የአንድ ቀን የአዲስ ዓመት ሁለት ሺ አስራ አምስት መጀመሪያ አካባቢ እዛ ሄጄ ለማየት ብችዬ ነበር። ያለው ሁኔታ ጥሩ ነው። ይሄድ ነው ያው በዋናነት ድንበር አካባቢ ያለው የመከላከያና የልዩ ኃይል ኃይላችንን ለማበረታታትና የዓመት በዓል ከእነሱ ጋር ለማክበር ነው። ያለው ሁኔታ በጣም ጥሩ ነው። በንቃት ድንበሩን እየጠበቁ ነው። በአስተማማኝ ሁኔታ እየተጠበቀ ነው ድንበሩን ማለት እንችላለን። በሌላ በኩል ከኦሮሞ ነጻነት ሰራዊት እንዲሁም በአፋርና ቤኒሻንጉል ጉሙዝ ካሉ ታጣቂዎች ጋር ትስስር እንዳላቸው የተናገሩት የህወሓት የጦር መሪ ጀኔራል ታደሰ ወረደ ተመሳሳይ ትስስር በሶማሌ ክልል ካሉ የተቃውሞ ንቅናቄዎች ጋር እንደመሰረቱ ተናግረው ነበር። ቤኒሻንጉል ጉሙዝ ጋም ተመሳሳይ እና በሶማሌም ከሁሉም ጋ የሬዚስታንሶቻችን ለማስተሳሰር ሁሉም ነገር እያደረግ ነው ያለ ነው። አቶ ሙስጠፌ ግን በሶማሌ ክልል ምንም አይነት የትጥቅ ትግል የሚያደርግ ድርጅት የለም ነው የሚሉት። ከጄኔራሉ መግለጫ ባሻገር ከህወሓት ሾልኮ እንደወጣ እየተገለጸ ያለን ሰነድን ማጣቅሰው ምላሻቸውን ሰጥተዋል። ከተገኘው መረጃ አንጻር የህወሓት የስትራቴጂ ዶኩመንት ከአልሸባብ ሴሎችና ሶማሌ ክልል ውስጥ ካሉ የክልሉ መንግስት ከሚቃወሙ ፓርቲዎችና ታጋዮች ጋር ይላል ዶኩመንቱ። የወታደራዊ አዛቾቻቸው ያሉትም ከዚህ ጋር የተያያዘ ነው። ይሄ እንግዲህ በቃ የለውጥ የሶማሌ ክልል ውስጥ ያለውን ለውጥ የማይቀበሉ ሀይሎች አሉ፣ ይታወቃሉ። በተለያየ ስም የሚንቀሳቀሱ የቀድሞ አብዲሌ አስተዳደር ጋር አብረው የነበሩ አሉ። ከቲፕ ለፍ ጋር ውጭ ሀገር ሆነው በዲያስፖራ አካባቢ የሚንቀሳቀሱ አሉ። ያው እነዚህ ሀይሎች በተለያየ ስትራቴጂ ክልሉን የማመስ ታክቲክ ይከተላሉ የተለያየ መልክ የያዙ አንዳንዴ በሕዝብ ብሶት መልክ፣ አንዳንዴ የጎሳ መጋጨት፣ አንዳንዴ በጎሳ ስም የተለያዩ ነገሮችን የማስወራት የክልሉ ውስጥ አለመረጋጋት እንዳለ ለማሳየት የሚደረጉ ስራዎች አሉ። እነዚህን ማጠናከር ፈልገው ይመስለኛል እንጂ በአሁኑ ሰዓት በሶማሌ ክልል ውስጥ የሚንቀሳቀስ የታጠቀ ሀይል የለም። በቅርቡ መግለጫ የሰጡት የውሀት ቃል አቀባይ ጌታቸው ረዳ ከድርጅታቸው ሾልክ የወጣ ሰነድ እንደሌለ በመጠቆም እየተሰራጨ ያለው መረጃ አስተባብለዋል። የሶማሌ ክልል ርዕሰ መስተዳደር ሙስጠፊ መሀመድ በዛሬው ቃለ መጠይቅ በክልሉ የሚገኙና ከውሀት ጋር ሊተባበሩ እንደሚችሉ የሚጠረጠሩ ግለሰቦች የሚደቅኑት ስጋት አነስተኛ መሆኑንም ገልጸዋል። ምንም ሊኖር አይችልም። ክልሉ ባለፉት አራት ተማት ከነበረው ጠጥታም በበለጠ ሁኔታ ነው አሁን ያለው ያለው ሁኔታ ያለው ሁኔታ የተሻሻለ ይሄዳል እንጂ የቀነሰ ይሄዳል እምነት የለንም። አልፎ አልፎ በሚዲያ ላይ ውጥረት አለ ለማለት ለማስባል ህዝባዊ አመፅ የሚመስሉ ነገሮች ለመቀስቀስ ጎሳዎች ለማነሳሳት እዛም እዚህም መራራት ሊኖር ይችላል። መሬት ያለው ነገር ግን በጣም የተረጋጋ ነው። ህወት የተለያዩ ክልሎችን ጸጥታ ለማወክ ይሰራል በሚል የሚቀርቡበትን ውንጀላዎች ያስተባበለው በተደጋጋሚ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኩልን ለዘገባው አመሰግናለሁ አድማጮች አሁን ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደሚካሄድባት ኒውዮርክ ነው የምናቅናው ነው በኒውዮርክ ባልደረባችን ሀብታሙ ስዩም ይገኛል ሀብታሙ እንደምን ዋልክ እንደምን ዋልክ አሉላ ዛሬ እንግዲህ ስራ በዝቶብህ እንደዋልክ ገምታለው ብዙ ንግግሮች ብዙ እንቅስቃሴዎች አሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ንግግር አሰምተዋል ኢትዮጵያን ጨምሮ የተለያዩ ሀገሮችን የሚመለከት ሁኔታም ማንሳታቸው ተጠቁሟል ምን ታዘብክ በንግግራቸው የተለየ ትኩረት የተሰጠው ምን ይሆን አሉላ እንግዲህ ቀደም ብለህ እንደጠቀስከው ሰባ ሰባተኛው የተባበሩት መንግስታት ድርጅት ጉባኤ ዛሬ ተጀምረዋል እንግዲህ ሀገራት በተሰጣቸው የሰዓት ምግል መሰረት ንግግር ያቀርባሉ። ዛሬ ከብራዚል ነበር የተጀመረው። ቀጥሎ እንግዲህ ከአስራ ዘጠኝ ሀምሳዎቹ ወዲህ ተናጋሪ የነበረችው ዩናይትድ ስቴትስ ነበረች። መሪዋ ጆ ባይደን በንግስት ኤልዛቤት ቀብር ላይ በመገኘታቸው ንግግሩን ሳያደርጉ ቀርተዋል። ከዛ በፊት በኋላም የተለያዩ ንግግሮች ተደርገዋል ዋና ነጥብ የነበረው ግን ቀደም ብለን እንደጠቀስነው የተባበሩት መንግስታት ድርጅት ዋና ጸሀፊ አንቶኒዮ ጉቴሬዝ ያደረጉት ንግግር ነው እሳቸው ከረር ጨለም ያለ ንግግር ነው ዛሬ ያሰሙት በሀገራት መካከል ያለው መተማመን እየተሰባበረ የኑሮ ውድነት እየተባባሰ እኩል አለመሆን ደግሞ እየሰፋ መሆኑን አስረግጠው ተናግረዋል ጉቴሬዝ አለም በታላቅ ችግር ውስጥ እንደምትገኝ ጂኦፖለቲካ ክፍፍል አለም አቀፍ ህጎችና የዲሞክራሲ ተቋማትን ዓለም አቀፍ ትብብርን አደጋ ላይ እንደጣለም ተናግረዋል። በዚህ ሁኔታ ውስጥ መቀጠል የለብንም ሲሉ ተሰምተዋል። ጉተሬዝ ይህን ዳይሆን ደግሞ ሀገራት የጋራ እርምጃዎችን መውሰድ እንዳለባቸው አጽንዖት ሰጥተዋል። ጉተሬዝ በተለይ በሰላምና ደህንነት፣ በአየር ንብረት ቀውስና በሀገራት መካከል ያለው የኢኮኖሚ ልጅነት ጉዳይ ላይ ሰፋ ያለ ንግግር አድርገዋል። እልባት መስጠት እንደሚገባም አበክረው ተናግረዋል። በዩክሬን ጦርነት ጉዳይም እንዲሁ የተለያዩ ሀሳቦችን አንክተዋረ ጠኝከለ የሚባል አይነት ንግግር ያደረጉት በተለይ ሩሲያን አውግዘዋል። እሳቸው የተባበሩት መንግስታት ድርጅት ቻርተርን ሩሲያ ጥሳለች በማለት መንግድ ወቀሰውን ያሰሙት የጦር ወንጀል በዩክሬን ውስጥ ተፈጽሞ እንደሆነም ምርመራ እንደሚደረግም ጥሪ እንዲደረግም ጥሪ አቅርበዋል። የሰላምና የደህንነት ጉዳይ ከተነሳ እሳቸው አብረውም በተለያዩ የዓለም ሀገራት ላይ እየተነሱ ያሉ የሰላም ሴቶችን ልባት መስጠት እንደሚገባ ተናግረዋል። ኢትዮጵያ፣ ሄቲ፣ አፍጋኒስታን፣ ማይንማር፣ ዲሞክራቲክ ኮንጎ፣ እስራኤልና ፍልስጢን በመሳሰሉ ሀገራት ውስጥ ያረበበው የግጭት መንፈስ እና የጦርነት ሁኔታ አንድ ሊባል እንደሚገባ እንግዲህ ዛሬ አንቶኒ ጉተሬስ በጠቅላላ ንግግራቸው ላይ ተቃቅሰዋል። ከዚህ ጎን ለጎን የአየር ንብረት ለውጥን በተመለከተ የአየር ንብረት ለውጡን ገፈት ለሚቀምሱ ሀገራት ድጋፍ ሊደረግ እንደሚገባም ተናግረዋል። ታዳጊ ሀገራትን እየፈተኑ ያሉ የምግብ እጥረት ብድርና ድህንነትን ጉዳይ ማንሳትም ዓለም መፍትሄ በአፋጣኝ እንዲያመጣና የመፍትሄ የሀሳብ መዋጮ እንደሚደረግም አሳስበዋል። ጠቅለል ባለ ሁኔታ እንግዲህ የአንቶኒዮ ጉቴሬስ ንግግር በእነዚህ ጉዳዮች ላይ ያተኮረ ነበር። አሉላ፣ መልካም ሀብታሙ። በጣም በዝርዝር ተመልክተኸዋል የዋና ጸሐፊውን ንግግር። ምናልባት በቀሩን ጥቂት ደቂቃዎች አሁን ማምሻውን በኢትዮጵያ ሰዓት ማምሻውን በኒውዮርክ አሁን ወደ ስቱዲዮ ከመግባታችን አስቀድሞ የዩናይት ስቴትሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ጋር በቀጥታ አንድ ለአንድ የሚደረግ ቃለምልልስ አድርገሃል። በኢትዮጵያ ጉዳዮችና በአፍሪካ ቀንድ ጉዳዮች ላይ የሚመለከቱ ጥያቄዎችን እንዳነሳ ገምታለሁ። ከወዲሁ ለአድማጮቻችን ነገ ምሽት የሚቀርበውን ሙሉ ቃለምልልስን ከመስማታቸው አስቀድሞ ምን አይነት ነጥቦችን የማንሳት እድል አገኘ እሱን አካፍለህን ወደ ስራህ ብንለቅ መልካም። አሉላ ቀደም ብለህ ጠቅሰኸዋል። የአፍሪካ ቀንድ ልዩ ልዑክ ማይካመርን አገኝተን አነጋግረናቸዋል። እሳቸው እንግዲህ በቅርቡ ነው ወደዚህ ኃላፊነት የመጡ ዋነኛ ጥረታቸው ኢትዮጵያ ውስጥ የሚፋለሙ አካላት ጦርነቱን ገታ አድርገው መሳሪያ መጨበጥን ወደ ጎን በመተው ወደ ሰላማዊ ጠረጴዛ እንዲመጡ ማበረታታትና መርዳት እንደሆነ ኃላፊነታቸው ነግረውናል። በዚህ ሂደት ውስጥ ደግሞ የዓለም አቀፍ ተቋማትም እንዲሁም ደግሞ የቀጠና አቀፍ ተቋማትን ሊኖራቸው የሚገባውን ኃላፊነት ተቃቅሰዋል። ከዚህ አልፎ ደግሞ በተለይ ደግሞ ኢትዮጵያውያን የዚህ ጦርነት ዋነኛ ገፈት ቀማሽ የሆኑ ኢትዮጵያውያን ሁኔታዎችን ለማስተካከል ኢትዮጵያ ወደ ነበረችበት ሰላምና የመረጋጋት ዘመን እንድትመለስ ለመርዳት ሊያደርጉት ስለሚገባው ጉዳይ አነሳስተናል። በነገው ቆይታችን እንግዲህ በዝርዝር እነዚህን ጉዳዮችና ሌሎች ከምስራቅ አፍሪካ ከአፍሪካ ቀጠና የሰላምና ደህንነት ጉዳይ ላይ በተገናኘ አዲሱ ልዩ ልኡክ ምን ሊያደርጉ እንዳሰቡና ምን እንደሚጠብቃቸው ጋር በተገናኙ የተነሱ ጥያቄዎችን እናስተናግዳለን። እንግዲህ የነገ ቀጠሯችን አድርገው አሉላ ግሩም። ቀጠሯችን ነገ ምሽት ነው። ሀብታሙ፣ በጉጉት እንጠብቃለን ቃለ ምልልስህን። አሁን ወደ ሩጫ ወደሚበዛበት የሰባሰባተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እንቅስቃሴዎች ተመለስ። መልካም ቀን። አመሰግናለሁ። እኔም በጣም አመሰግናለሁ አሉላ። መልካም ምሽት ይሁንላቸው አድማጮች ከሀብታሙ ጋር ከነበረን ቆይታ ወደ አዲስ አበባ ነው የምመልሳችሁ። ቀደም ብለን በመግቢያችን ያስተዋወቅ ነው የዕለቱ አብይ ርዕስ ደርሶናል። ስማቸውን ያነሳ ነው የዩናይት ስቴትሱ የአፍሪካ ቀንድ ልዩ ልኡክ ጋዜጣዊ መግለጫም ተካቶበታል። በኢትዮጵያ መንግስትና በህወሓት መካከል ዋና የሰላም እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ ነው ያሉበት ተገልጿል። ልዩ ልኡኩ ማይክ ሐመር የኢትዮጵያ ቆይታቸውን በማስመልከት ዛሬ ለጋዜጠኞች በሰጡት መግለጫ ከኢትዮጵያ መንግስት ከፍተኛ ባለሥልጣናትና ከህወሓት ተዋጊዎች ጋር ሰላምን ተወካዮች ጋር ሰላምን ማውረድ በሚቻልበት ጉዳይ ላይ መወያየታቸውንም አስረድተዋል። ይህ በእንዲህ እንዳለ ኤርትራ ሙሉ ጥቃት ከፍታብኛለች ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ ከሰዋል። የኢትዮጵያ ጦርም ከኤርትራ ኃይል ጋር ተሰልፎ ጥቃት እየፈጸመ እንደሆነ በመግለጽ ወንጅለዋል። አቶ ጌታቸው በትዊተር ገጻቸው ላይ ባሰፈሩ ጽሁፍ ይሁን እንጂ ከኢትዮጵያና ከኤርትራ መንግስታት በኩል ለጊዜው እስካሁን የተሰጠ ምላሽ የለም። በሌላ ተያያዥ ዜና በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባወጣው ዘገባ በ2013 ዓ ም ጦርነቱ ከተጀመረበት ጊዜ አንስቶ ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ አግኝቻለሁ ብሏል። ኬኔዲ አባተ ነው ያሰናዳለን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ከነሐሴ 30 2014 ዓ ም ጀምሮ ለ11 ቀናት በኢትዮጵያ በነበራቸው ቆይታ ከበርካታ አካላት ጋር ተገናኝተው መወያየታቸውን ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማፈላለግ በኢትዮጵያ ያከናወኗቸውን ዲፕሎማሲያዊ ጥረቶች በተመለከተ ልዩ ልዑኩ ከኒውዮርክ በበይነ መረብ ለጋዜጠኞች በሰጡት ማብራሪያ ከኢትዮጵያ መንግስት ከፍተኛ ባለሥልጣናትና ከህውሀት ተወካዮች ጋር ተገናኝተው መወያየታቸው መሆናቸውን ገልጸዋል። የነ የዲፕሎማሲ ጥረት በዋናነት በአፍሪካ ሕብረት የሚመራው የሰላም ጥረት እንዲቀጥል ምን ማድረግ አለብን በሚለው ላይ ትኩረት ያደረገ ነው። አዲስ አበባ በነበርኩበት ጊዜ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር የመገናኘት እድል አግኝቻለሁ። የሰላም ንግግሮችን ለማስጀመር ከመንግስት ጋር እንዴት መስራት እንዳለብን የተለያዩ ሀሳቦችንም ተለዋውጠናል። በተመሳሳይ ከትግራይ ክልል መንግስት ተወካዮች ጋር ተገናኝቻለሁ። ከነሱም ጋር በነበረኝ ቆይታም እንዲሁ ግጭት መቆም እንዳለበትና ወደ ሰላም ንግግር መሄድ እንዳለባቸው ለማሳሰብ ሞክሬያለሁ ያለው ልዩ ልኡኩ፣ ከኢትዮጵያ መንግስትና ከህወሓት ባለስልጣናት በተጨማሪ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ከሆኑት የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ጋር በተደጋጋሚ ተገናኝተው ዩናይትድ ስቴትስ በአፍሪካ ህብረት ለሚመራው የሰላም ጥረት ማበርከት ስለምትችለው አስተዋጽኦ እንደተወያዩም ተናግረዋል። በ በኢትዮጵያ ቆይታቸው ከሌሎች አካላትም ጋር ምክክር ማድረጋቸውን ነው የጠቆሙት። በሁለቱ ተፋላሚ ወገኖች መካከል ላለው ልዩነት ጦርነት መፍትሄ እንደማይሆንና ሁለቱም ወገኖች በጦርነት ድል ማድረግ እንደማይችሉ የተናገሩት ሀመር በአፍሪካ ህብረት ጥላ ስር ወደሚደረገው ድርድር እንዲመለሱ አሳስበዋል። ህወሓት ወትሮውን የያዘውን አቋም በመቀየር በአፍሪካ ህብረት የሚመራውን ድርድር እንደሚቀበል መስከረም አንድ ማሳወቁን ተከትሎ ሁለቱም ወገኖች ለአፍሪካ ህብረት መራሹ ድርድር ተመሳሳይ አቋም ይዘዋል ይሁን እስካሁን ባለው ሂደት ጦርነቱን በማቆም ወደ ድርድር መመለስ አልቻሉም። በዛሬው መግለጫቸው ለሰላም ሂደቱ እንቅፋት የሆነው ዋና ጉዳይ ምን እንደሆነ የተጠየቁት ማይክ አመር ታዲያ ዋናው እንቅፋት በሁለቱም ወገኖች መካከል መተማመን አለመኖሩ እንደሆነ በአጽንኦት ገልጸዋል። ጉዳዩ የመተማመን የመተማመንና የመተማመን ነው። በሌላኛው ወገን ላይ እምነት ሊጣልበት ይችላል የሚል መተማመን በሁለቱም በኩል የለም። በዚህም ነው በአፍሪካ ህብረትም ይሁን በዩናይትድ ስቴትስ ወይም በሌላ አካል ሁለቱ ወገኖች እንዲቀራረቡ ለማገዝ ጥረት የሚደረገው። በመሰረታዊነት የአንድ ቤተሰብ ሁለት ክፍል ናቸው። በቤተሰብ መካከል ያሉ አለመግባባቶች ደግሞ በጣም አስቸጋሪ ሊሆኑ ይችላሉ። ነገር ግን የዚህ ግጭት ተጎጂ ለሆኑና እየተሰቃዩ ላሉ ህዝቦች ማሰብ ያስፈልጋል። በሂደት ጦርነቱን ለማስቆም እና ቢያንስ የሰብአዊ ተኩስ አቁም ስምምነቱን ለመመለስ በመካከላቸው መተማመንን መፍጠር ያስፈልጋል። ዩናይትድ ስቴትስና ሌሎች አካላት በሁለቱ ወገኖች መካከል መተማመን ለመፍጠር የሚያደርጉትን ጥረት እንደሚቀጥሉም ልዩ ልዑኩ ማይክ ሐመር አብራርተዋል። ልዩ ልዑኩ በቆይታቸው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ከሆኑት ትሬሲ ጄኮብሰን ጋር በመሆን ከኢትዮጵያ ጠቅላይ ጠቅላይ ሚኒስትር አብይ አህመድ እና ከምክትላቸው ደመቀ መኮንን ጋር ዳግም በተቀሰቀሰው የሰሜን ኢትዮጵያ ጦርነት ኤርትራ በጦርነቱ መሳተፏን በተመለከተ እንዲሁም ግጭቱን በዘላቂነት ለማቆም በአፍሪካ ህብረት የሚመራውን ውይይት በአስቸኳይ ለመጀመር የሚደረጉ ጥረቶችን አጠናክሮ መቀጠል እንደሚያስፈልግ ተወያይተዋል ሲል የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አስታውቋል። ይህ በእንዲህ እንዳለ ኤርትራ ሙሉ ጥቃት ከፍታለች ሲሉ የህወሓት ባለስልጣናት ከሰዋል። የህወሓት ቃል አቀባይ አቶ የትዊተር ገጻቸው ባሰፈሩት ጽሁፍ የኤርትራ ኃይሎች ዛሬ ከተከዜ እስከ ኢሮብ በሁሉም ግንባሮች ሙሉ ጥቃት ከፍተዋል ሲሉ ከሰዋል። በማይኮሊ፣ ዝባን፣ ጌደና፣ አዲ አዋላ፣ ራማ፣ ጾረናና ዛላንበሳ ከባድ ጦርነት እየተካሄደ ነው ያሉት አቶ ጌታቸው የኢትዮጵያ መከላከያ ከኤርትራ ኃይሎች ጋር መሳተፉን እንዲሁም የአማራ ልዩ ኃይልና ፋኖም ጥቃቱን እንደተቀላቀሉ በመግለጽም ወንጅለዋል። አቶ ጌታቸው የሰነዘሩትን ውንጀላ ከኢትዮጵያ ከኤርትራ ወይም ከሌላ ወገን ማረጋገጥ አልተ አልተቻለም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር ዛሬ በሰጡት መግለጫ ግን የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ ሀገራቸው እንደምታውቅ ገልጸው ይህንንም አውግዘዋል ወታደሮቹ ድንበር አቋርጠው የሚያደርጉትን እንቅስቃሴ ስንከታተል ነበር ይህንንም እናወግዛለን ያሉት ሀመር ሁሉም የውጭ ሀገር ተዋናዮች የኢትዮጵያን የግዛት አንድነት ሊያከብሩና ግጭቱን ከማባባስ ሊቆጠቡ ይገባል ብለዋል የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ከዚህ ቀደም በዩናይትድ ስቴትስ የቀረበ መሰል ውንጀላን ማጣጣላቸው ይታወሳል። ሚኒስትሩ በትዊተር በሰጡት ምላሽ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኤርትራ በኢትዮጵያ ያለውን ግጭት እያባባሰች ነው በማለት በኤርትራ ላይ በየጊዜው የሚሰነዝረውን ውንጀላ አሁንም ቀጥሏል። ይህ በሁሉም መመዘኛዎች ተቀባይነት የሌለው ነው ካሉ በኋላ ዩናይትድ ስቴትስ ለስልታዊ ጥቅሟ ስትል የህወሓትን የጦርነት ምርጫ መደገፏ አንድ ነገር ነው፣ እውነታውን ማጣመም ደግሞ ሌላ ጉዳይ ነው ብለዋል በፈረንሳይ የኢትዮጵያ አምባሳደር ሄኖክ ተፈራ በቅርቡ በሰጡት ገለጻ ደግሞ በአሁኑ ወቅት የኢትዮጵያና የኤርትራን ድንበር የኢትዮጵያ መንግስት ስለማይቆጣጠር በድንበር በኩል ስለሚፈጠሩ ጉዳዮች እንደማያውቅ መግለጻቸው የሚታወስ ነው። በሌላ ተያያዥ ዜና በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባወጣው ሪፖርት በ2013 ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቋል። ትናንት ባወጣው የመጀመሪያ ሪፖርቱ በተለይ የኢትዮጵያ መንግስትን ተጠያቂ ያደረገው ኮሚሽኑ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ክልል የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል ብሎ ለማመን የሚያበቃ ምክንያት አለ የሚል ድምዳሜ ላይ መድረሱን ገልጿል። ኮሚሽኑ የትግራይ ኃይሎችም የጦር ወንጀልና የሰብአዊ መብት ረገጣ ፈጽመዋል ብሎ ለማመን የሚያበቁ ምክንያቶችን ማግኘቱንም ነው ያብራራው። የትግራይ ሕዝብ መሰረታዊ አገልግሎቶችን እንዳያገኝ ተደርጓል ያለው ኮሚሽኑ ፌዴራል መንግስት እነዚህን መሰረታዊ አገልግሎቶች በአስቸኳይ ወደ ነበሩበት መመለስና ያልተገደበ ሰብአዊ ተደራሽነትን ማረጋገጥ አለበት ሲልም አሳስበዋል። የሰሜን ኢትዮጵያው ጦርነት ዳግም አገርሸቱን ተከትሎ ሲቪል ዜጎች ለተጨማሪ ስቃይና ጭካኔ የተሞላባቸው ወንጀሎች ሊጋለጡ የሚችሉበት አደጋ አለ ሲሉ የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ ገልጸዋል። ሪፖርቱን በማስመልከት የህወሓት ቃል አቀባይ አቶ ጌታቸው ረዳ በሰጡት ምላሽ ይህንን ስንጠብቅ ነበር የቆየ ነው ማለታቸውን ኤፍፒ ዘግበዋል። የኢትዮጵያ መንግስት ግን ለኮሚሽኑ ሪፖርት ቀጥተኛ ከፍተኛ ምላሽ ባይሰጥም በኳታር የኢትዮጵያ አምባሳደር ፈይሰል አልዬ ሪፖርቱ ያልተሟላና ፖለቲካዊ ይዘት ያለው ነው ማለታቸውን ይዜ የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባጋራው በዚህ ዘገባ ሪፖርቱ ህወሓት የፈጸማቸውን ወንጀሎች እንኳን ከግምት ያላስገባ ነው ሲሉ አምባሳደሩ ተችተዋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንም ከዚህ ቀደም የሰሜን ኢትዮጵያው ጦርነት ዳግም መቀስቀሱን በማስመልከት ኮሚሽኑ ለሰጠው መግለጫ በትዊተራቸው ምላሽ ሲሰጡ የኮሚሽኑ ተግባር ፖለቲካዊ አላማ ያለው መሆኑን ጠቅሰዋል። ኢትዮጵያ ከኮሚሽኑ ጋር መተባበር የምትችል የሚያልፍበት እድል ያለ እንደሆነ በማጤን ላይ እንደነበረችም ያስታወሱት አምባሳደር ሬድዋን አሁን ሁሉም ነገር ግልጽ ሆኗል፣ ድብብቆሹም አብቅቷል በማለት ኮሚሽኑን መተቸታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች የዕለቱን አብይ ርዕስ ነበር የተከታተላችሁት። ኬኔዲን ለዘገባው አመሰግናለሁ። በደቡብ ክልል ቡርጂ ልዩ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ሲገደሉ አንድ አርሶ አደር ደግሞ ቆስለዋል ሲሉ አንዳንድ የወረዳው ነዋሪዎች ተናገሩ። በአካባቢው የሚታየው የጸጥታ ሁከት የነዋሪዎችን ሕይወት መቅጠፉን ቀጥሏል። የልዩ ወረዳው አስተዳደር ለአሜሪካ ድምፅ በሰጡት አስተያየት ነው ይህን ያሉት። በአካባቢው በተደጋጋሚ ጥቃት በማድረስ ከሚወነጀለው መንግስት ኦነግ ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት በሚል ከሚጠራው ቡድን ለጊዜው ምላሽ ማግኘት አልተቻለም። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ዘርዝሮበታል። ከትናንት በስቲያ ጥቃት ተፈጸመ ባሉበት ወቅት በግብርና እንዲሁም ከፍት ጥበቃ ላይ ነበሩ ባሏቸው አርሶ አደሮች ላይ በተከፈተ ጥቃት ሁለት ሲገደሉ አንደኛው መቁሰላቸውን የአውራንጀ ቀበሌ ነዋሪ የሆኑት አቶ ኮንሲያን ተናግሯል። እንስሳቱ ላይ መተኮሳቸውን ገልጿል። አርሶ አደሮቹ እንግዲህ በራሳቸው ማሳ ነው እያለቁ ያሉት። የሞጣ ጉዳይ በጣም የቆየ ነው፣ በርካታ መጽሐፍትን ያስቆጠረ ነው። ባለፈው አንድ ሰው ጉዳት የደረሰበት ሁኔታ ነው ያለው፣ ሁለት ሰው ደግሞ የሞተበት ሁኔታ ነው ያለው። ወደ ሰላሳ የሚደርሱ ከብቶች ሁሉ በጢ ተወቅቶ እዛው የሞቱበት ሂደት ነው ያለው። ወደ አስራ አምስትና እስከ ሀያ የሚደርስ ሄየል ሁሉ እዛው በራሳቸው ማሳ የጠበቁ ያሉ ሳሬ አሰማርተው እየጠበቁ እያለ ነው ይሄ ነገር በድንገት ወደ ሰባት ሰዓት አርባ አምስት ወደ ሰላሳ ሰባት አካባቢ ክስተት የተከሰተው። የጦር መሳሪያ ታጥቀው ይንቀሳቀሳሉ የሚሏቸው የኦነግ ሽኔ ታጣቂዎች በተደጋጋሚ ይፈጽማሉ በሚሉት ጥቃት ኑሯቸው መመሰቃቀሉን ገልጸው መንግስትም እንዲያስቆምላቸውም ተማጽኗል። የታጠቀ ኃይልም ሊኖር ይችላል፣ ከነሱ ጋር ትብብር ያለ ግን፣ ስለዚህ ይሄ ጉዳይ በጣም ስሊፋትን የወንዶችን የተቀጠሰ የሴቶችን ሴቶቹን በዚህ ልጅ ባህላቸውን የያጡበት ህጻናት እንኳን አባታቸውን ያለ ጊዜ ያጡበት፣ ስምንት ሰባት የወለደ ሁለት ገና የወለደ አንድ የወለደ ነው እየሞተ ያለው። እና ይህ ነገር እንግዲህ በርካታ አመታትን ያስቆጠረ ነው። እንደ ደቡብ ክልልም እንደ ቡርጊልዮ ወረዳ መንግስትም ይህ ነገር ሊቆም አልቻለም። አቶ ዋሬ ህርቦ የተባሉ አንድ ሌላ የቀበሌው ነዋሪ በበኩላቸው ንጹሃን አርሶ አደሮች በስራ ላይ ባሉበት ወቅት በግፍ ተገድለዋል ብሏል። ለዓመታት መዝለቁን ባስረዱት የአካባቢው የፀጥታ ውከትና በታጠቁ የኦነግ ሽን አባላት በሚደርስባቸው ጥቃት የግብርና ስራቸው በመስተጓጎሉ ለረሃብ መጋለጣቸውን ይናገራሉ። አሁን ከፍተኛ ችግር ላይ ነው ያለነው። ሰው በሙሉ ውጭ ነው የሚያድረው። አይ ውጭ ነው የሚውለው። ከዚያ አልፎ ደግሞ ድርቅ በጣም በኛ አካባቢ፣ አሁን የምንበላ ነገርም አለን። ውጭ የሚያድረው ሰዎች የሚበላ ነገር የለም ነገርም የለም። አሁን ድርቅ ነው። బాక్లు ఉన్న బెన్యాళ్ళు కొడు కదవాలి శరీర్ చాలా కట్టాక እኛ ከአካባቢ ነዋሪዎች ከሀምሳ ሺህ በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ የሚሹ መሆናቸውንና ገሚሱም ከዚሁ የጸጥታ ችግር ጋር በተያያዘ ብዙ ሺህ ሄክታር መሬት ባለመታረሱ መሆኑ አመላክቷል። የልዩ ወረዳው አስተዳዳሪ አቶ ማሪያ ለማየው በበኩላቸው ሰሞኑን ሁለት የአካባቢ ነዋሪዎች በግፍ መገደላቸውን አረጋግጠው በወረዳው ስላለው የጸጥታ ሁኔታ ለአሜሪካ ድምፅ አብራርቷል። ፈጽሞ ሰላም መጥቶ በአካባቢው አርሶ አደሩ በአግባቡ አርሶ ከብቶችን ጠብቆ በነጻነት መዋል እየቻለ አይደለም። ይሄ በማሳው እያረሱ ያሉ አርሶ አደሮች ከብቶቻቸውን በሚደብቁ አርሶ አደሮች ላይ ደግሞ ጥቃቶች አሁንም እየደረሱ ናቸው። ሁለት አርሶ አደር ሞቷል። አንድ እንደዚሁም ደግሞ ጥቃት ደርሶበታል። ሆስፒታል ነው ያለው። በአካባቢው ያለው የጸጥታ ችግር አሁንም የንጹሐንን ሕይወት ለህልፈት መዳረጉ መቀጠሉን ጠቅሰው ባለፉት ስድስት ወራት ብቻ እንኳን ከአስራ ሁለት በላይ ሰዎች የጥቃቱ ሰለባ መሆናቸውን ተናግሯል። ባለፈው በሳምንት ከሞቱት ሁለቱ ጨምሮ ኦልሞስ ወደ አስራ ሁለት የሚሆኑ ሰው ዋቷል። በዚህ በስድስት ወር ውስጥ ማለት እስካሁን ቆስለው ወስቷል፣ በህክምና ላይ ያሉ ሰባት የሚሆኑ አሉ። ከዛ ውስጥ ደግሞ ቀድሞ ከገቡት ውስጥ አምስት የሚሆኑ ወጥቷል። አቶ ማሬ ጥቃቱን ይፈጽማሉ ስላሉት ቡድን ማንነትና በሺዎች የሚቆጠሩ የወረዳውን ነዋሪዎች ለስጋት ስለተዳረጉበት ሁኔታ ያስረዳሉም። ይህ ጥቃት ደግሞ የደረሰ ያለው በታጠቁ ኃይሎች እንደሆነ ምዕራብ ጉጂ ዞን አመራሮችም ከሱሩ በርጉዳ አመራሮች ጋርም እንግዲህ መረጃ የተለዋወጥን ያለ ነው። በተለይም በእነሱ በኩል ያለው የሸን የሆነ እንቅስቃሴ እጅግ በጣም የከፋ ከመሆኑ ጋር ተያይዞ እነሱም ጋር ከአቅማቸው በላይ ሆነው መንግስትም በርካታ ጊዜ ኦፕሬሽን እየሰራ የፌዴራል መንግስትም የሁለቱ ክልል መንግስታትም ስራዎችን እየሰራ ነው ያለው። በዛ መካከል የእኛም ጉዚ አርሶአደሮች ክዳሁት በጣም የተጎዱ ናቸው። አስራ ስድስት ቀበሌያታዎች ናቸው። በዚህ በሁል ጊዜም እንግዲህ ስጋት ውስጥ የሚኖሩት በአካባቢው በተደጋጋሚ ጥቃት በማድረስ ከሚወነጀለው መንግስት ኦነግ ሸነ ከምለውና ራሱን የኦሮሞ ነጻነት ሰራዊት በሚል ከሚጠራው ቡድን ለጊዜው ምላሽ ለማግኘት አልተቻለም። ይሁን እንጂ ቡድኑ ከአሁን ቀደም ሰራዊቱ በሰላማዊ ዜጎች ላይ የተነጣጠረ ጥቃት አይፈጽምም በማለት ሲያስተባብል ቆይቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታንና መስግኜ በተከታዩ ትምህርት ነክ ዘገባ ወደ ደሴ ይወስዳቸዋለሁ። የአዲሱ ዓመት የትምህርት መርሃ ግብር ትላንት በይፋ ተጀምረዋል። ከጦርነት ስጋት ተላቀው የአዲሱን ዓመት የትምህርት ዘመን መጀመራቸውን በከተማይቱ የሚገኙ የትምህርት ተቋማት መምህራንና ተማሪዎች ገልጠዋል። መስፍን አራጌ ነው ያቀናበረው። የ2015 የትምህርት ዘመን ትናንት በይፋ ሲጀመር በደሴ ከተማ የሚገኙ ትምህርት ቤቶች በተማሪዎች ጫጫታ፣ በሸኝ ወላጆች ግርግር፣ በመምህራን ተፍ ተፍ ደምቀው ነበር። መፈናቀልንና ሞትን የንብረት ውድመትንና ዝርፊያን ያስተናገደው የተጠናቀቀው የትምህርት ዘመን ለወላጆች ሰቀቀን፣ ለመምህራን ስጋት፣ ለተማሪዎች ሰላም ማጣት ምክንያት ሆኖ መቆየቱን አስተያየት ሰጮች ይናገራሉ። በሆቴ አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት የዘጠነኛ ክፍል ተማሪ የሆነችው ተማሪ ሶስና ጌትነት መፈናቀል ያደረሳትን የአምናውን ጦርነት አስከፊ ስትል ነበር የገለጸችው። አምና በነበረው ጦርነት ምክንያት ወደ አዲስ አበባ ሄጄ ነበር ለአንድ ዓመት እና ጦርነቱ ደግሞ በጣም አስከፊ ስለነበረ ወደዛ ለመሄድ ተገድጃለሁ። አዲስ ትምህርት ቤትና አዲስ ሰዎች መልመድ ምንም እንኳን ከባድ ቢሆንም ግን እነዚህን ሁላ ችግሮች ተቋቁሜ ለአንድ አመት ያክል ተምሪያለሁ። ማለት በተመሳሳይ በሄልቪው አንደኛ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪ የሆናቸው ታዳጊ አርሴማ ሞገስ ከትምህርት ማቋረጥ እስከ መፈናቀል ያደረሳቸውን ጦርነት ታስታውሳለች። አምና አዲስ አበባ ነበረ ረብሻ ስለነበረ ቤተሰቦች ተጨንቀው ወደዛ ሄደን ነበረ። እዛ የዘመድ ቤት ነበር የቆየ። ካምናው የጦርነት ስጋትና የመፈናቀል አደጋ በመጠኑም ቢሆን ፋታ አግኝተው የመማር ማስተማር ሂደቱ መጀመሩ እንዳስደሰታቸው ለአሜሪካ ድምፅ አስተያየት የሰጡ የትምህርት ባለሙያዎች ተናግረዋል። የሁቴ አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት ርዕሰ መምህር መኩዬ ካሳው እንደ ደሴ ከተማ ብሎ በተለይ ሰሜኑ ክፍል አምና የጦርነት ቀጠና የነበረበት ሁኔታ ነው ያለው። ክረምት ላይ ተማሪዎቹ መስግበን ትምህርት እንጀምራለን ብለው ቀጠሮ ይዘን ጦርነቱ ወደዚህ ገፍቶ ወደ ሴ ከተማ የደረሰ በመሆኑ ትምህርት ያልጀመርንበት ሁኔታ ነው ያለው። አሁን በዚህ አመት ቀድሞ መጀመሩ ለመምህራን፣ ለወላጆች እንደ ከተማችንም እንደ ሀገርም በስነልቦናው ልቦናው ረገድ ከፍ ያለ ወይም ሊያቅ ያለ ተግባር ነው ብለው ነው የምንወስደው እና በተለይ ወላጆቻችን አሁን በቅርብ ወደ ወልዳ የመስመር አካባቢ ጦርነቱ እየገፋ መጥቶም ስለነበረ ምዝገባ ለወቅት ስለነበር ያምናው ይደገማል ተብሎ ምዝገባችንም አንድ ሁለት ቀን እየተስተጓጎለበት ሁኔታ ና ያለው ና ለማህበረሰቡ ለተማሪዎቹ ከስነልቦና አንጻር ከፍተኛ ጥቅም ነው ያለው ቀድሞ መጀመር። በትምህርት ቤቱ መምህራን ላይ የደረሰው የህይወት መስዋዕትነትና የንብረት ውድመት ግን የስነ ልቦና ጫና አሳድሮ እንዳለፈ ያስታውሳሉ። በሁለት ሺ አስራ አራት ዓመተ ምህረት ትምህርት ቤታችን በጣም ትልቅ ጉዳት ከደረሰበት ተቋም የመጀመሪያው ነው ብለን ነው የምንወስደው፣ እንደ ደሴ ከተማ ቁሳዊ ም ብቻ ሳይሆን አንድ ነባር የሆነ በጣም ተወዳጅ የሆነ የእንግሊዝኛ መምህራችንም ህይወቱ ያጣበት ሁኔታ ነው ያለው። የተፈጠረው ስነ ልቦና ጫና በጣም ከፍተኛ ነበር። ከመማር ማስተማሩ ጋርም ተያይዞ የቤተ የፊዚክስ እና የኬሚስትሪ ቤተ ሙከራ ከነ ሙሉ ማቴሪያሉ ህንፃው የተቃጠለበት ሁኔታ ነው ያለው። ወደ ስድስት አይቲ ሩም ተማሪዎቹ አይቲ ላብራቶሪ ውስጥ አዎ ኢንፎርሜሽን ቴክኖሎጂ 251 ኮምፒውተር የያዘ ስድስት አይቲ ሩም ሙሉ በሙሉ ኮምፒዩተሩ ተጭኖ የተወሰደበት ሁኔታ ነው ያለው። በጣም ትልቅ ትልቅ ጉዳት ነበረ። ወደ አርባ ስምንት ሚሊዮን ብር የሚገመት ጉዳት ነበረ። ነገር ግን በሂደት ተማሪዎቹ ክፍል ውስጥ የተማሩትን ትምህርት በተግባር ለመማር ትልቅ ጫና የነበረበት አመት ነበር። የሄልቪዮ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ተስፋዬ በቀለም አምና በዚህ ሰዓት የነበረውን ችግር ሲገልጹ፣ አምና በዚህ ሰዓት እኮ ሁላችንም ወላጅም በለው መምህሩም በለው ማንኛችንም ለማስተማር ለመማርም ዝግጁ አልነበረም ወላጆችም እንደዚሁ ተማሪዎቻቸው ልጆቻቸው ወደ ትምህርት ሄድ ለመላክ በጣም ትልቅ ችግር ነበረባት ያንን ወደዚህ ስናወዳድረው አሁን በጣም ትልቅ የስነልቦና ግንባታም አለው ጦርነትን ማንም ቀሰቀሰው ከሌ ማድረገው ከሌ ማድረገው በነዋሪው ላይ የሚያደርሰው ከፍተኛ ተጽዕኖ በቃ የት እየለሌ ነው ሶ አሁን ቢያንስ ያን ሪሊፍ አግኝተናል ባለፈው ጊዜ እኮ ከመስከረም ጀምሮ ነው ከመስከረም ጀምሮ እነሱ ጥቅምት ሲገቡ ደሴ ከተማ ተያዘች። በህዳር 27 ነው የወጡት። ያንን ያህል ጊዜ ሁሉ ልጆች በመማር ላይ አልነበሩም። ጦርነቱ ካስከተለው መፈናቀል፣ የንብረት ውድበትና የስነ ልቦና ጫና ባሻገር ተማሪዎችን ወደ መደበኛ የትምህርት ገበታ ለመመለስ ፈታኝ ጊዜ ማሳለፋቸውን የሚናገሩት ደግሞ የፊዚክስ መምህር የሆኑት መሐመድ ሰይድ ናቸው። ዘግይተን በመጀመራችን ምክንያት የአመቱን ትምህርት ለመሸፈን ከፍተኛ ጫና የነበረበት አመት ነው። የአመቱን ትምህርት ለመሸፈን ሲባል ተማሪዎች ላይ በተለይ የክፍለ ጊዜ ጫና፣ የጊዜ እጥረት የነበረበት፣ በዚህ ምክንያት አብዛኛዎቹ ተማሪዎች በአመቱ ውስጥ መያዝ የነበረባቸውን እውቀት ለመማር ያልቻሉበት፣ በጫና ተምረው በርካታ ተማሪዎች ክፍል እንዲደግሙ ሁሉ የተገደዱበት በመምህራኑም ላይ በተማሪዎችም ላይ ጫናን ያሳደረ አመት ነው። የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ለአሜሪካ ድምፅ እንዳስታወቁት በትናንትና ሁለት መደበኛ የመማር ማስተማር ስራቸውን በጀመሩት ስልሳ አራት የመንግስትና የግል አንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ ከሀምሳ ሺህ በላይ ተማሪዎች ትምህርታቸውን ይከታተላሉ ብለዋል። ቅድመ መደበኛ የሚባል አለ። ከእሱ ጀምሮ ወደ ስልሳ ሁለት ሺህ ተማሪዎች እንደ ከተማ ተመዝግበው እንደሚማሩ ታቅዷል። ከእነዚህ ውስጥ ወደ Umy Mam cały się miłymy my ፈጽመው ዛሬ የመማር ማስተማሩን ሂደት የጀመሩበት ሁኔታ አለ ከህዳር ሀያ ጀምሮ ለአንድ ወር ገደማ የህወሀት ኃይሎች ደሴን በተቆጣጠሩበት ወቅት አደረሱት በተባለ ውድመትና ዘረፋ አብዛኞቹ ትምህርት ቤቶች መሰረተ ልማታቸው እና የውስጥ ግብአታቸው የተጓደለ ሲሆን የአካባቢው ነዋሪና ባለድርሻ አካላት ባደረጉት ድጋፍ ከነችግሩም ቢሆን የትምህርት ዘመኑ መጀመሩን ጠቅሰዋል በወራሪው ምክንያት በርካታ ችግሮች ተፈጥረዋል ከነዚህም ውስጥ አሁን አንዱ የትምህርት ቤቶች ለመማር ማስተማር የሚጠቀ Que é uma መዘረፍና መውደም አንድ ችግር ነው። በሁለተኛ ደረጃ እንደገና ጦርነቱ ጋር በተያያዘ በርካታ ተማሪዎች የማቋረጥ የመሰደድ ሌሎች ነገሮች ችግር ስለነበሩ እንዲሁ አቅርቦትና ሽፋኑም ጋር እንዲሁ ተመሳሳይ ችግር ተስተውሏል። ችግሮቹን ለመፍታት ከህብረተሰቡ ጋር በመሆን ሰፊ ርብርብ ተደርጓል። በተለይ ወላጆች፣ ህብረተሰቡ የትምህርት ቤቱ ግብአት እንድሟላ ቀላል የማይባል ኃላፊነታቸውም ተወጥተዋል። መንግስታዊ ያልሆኑ ድርጅቶች፣ ሲቪክ ማህበራትም እንዲሁ የተቻላቸውን ያለ ሁሉ ርብርብ አድርገዋል። መስፍን በለጠ የተባሉ ወላጅ በበኩላቸው የትምህርቱ መጀመር ላስደሰታቸው ጠቁመው ከመጀመር ባለፈ በስኬት ለማጠናቀቅ አስተማማኝ ሰላም ሊኖር ይገባል ብለዋል። ዘንድሮ አንደኛ ይህ አካባቢ ሰላም በመሆኑ በወቅቱ ተመዝግበው በወቅቱ ትምህርት መጀመሩ በጣም ደስ የሚያሰኝና ለወላጅም ለተማሪ ተማሪዎችም እስተነፋስ አግኝተው ጊዜ አግኝተው ጥናታቸውን እንዲያካሄዱና ቀጣይ ለተሰለፉበት ዓላማ ግቡን ሊመቱ ዘንድ የተሻለ አጀማመር ነው ያለው። ይህ እንግዲህ እግዚአብሔር ሰላሙን ካደረገልን በእውነት በጣም በተሻለ ለወላጅም ደስታ ነው፣ ለእኛም ለተማሪዎችም በጣም ትልቅ ደስታ። ተማሪ ሶስና ይድረስ ለታላላቆች የባለችው መልእክትም ይሄም ብላለች። ጦርነት በጣም ከባድ ነገር ነው ማለት ስናወራ ቀላል ሊሆን ይችላል እዚህ ማለት ነው፣ ግን ሁነን ቦታ ላይ ሁነን ስናየው ከባድ ነገር ነው እና እኛ ተማሪዎች ላይ ደግሞ ይሄ ነገር በመከሰቱ በጣም አዝኛለሁ። ያው ለአንዳ ምንም እንኳን ለትንሽ ጊዜ ቢሆንም ግን ከባድ ነገር ነው እና ታላላቆቻችን፣ በቻላችሁት አቅም እርስ በርስ ለመከባበር ሞክሩ። በሰሜኑ የኢትዮጵያ ክፍል እየተካሄደ ያለው ጦርነት አሁንም መቀጠሉ ሙሉ በሙሉ ከስጋት ነጻ እንዳላወጣቸው የሚናገሩ አስተያየት ሰጪዎች አልጠፉም። ዘንድሮ በክልሉ የተመዘገቡና ትምህርታቸውን ይከታተላሉ ተብሎ በሚገመቱ ተማሪዎች ቁጥርም ሆነ በጦርነቱ ጉዳት ደርሶባቸው የትምህርት መርሃ ግብሩን ባልጀመሩ አካባቢዎች ዙሪያ የተቀመጠ አቅጣጫ ካለ በሚል የክልሉን የትምህርት ቢሮ አስተያየት ለማካተት ብንጥርም የሕዝብ ግንኙነትና ጽህፈት ቤት ኃላፊ ጌታቸው ቢያዘን ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከሶስት ሳምንት በፊት ትምህርት በቢሮ ማህበራዊ ትስስር ገጽ በወጣው መረጃ መሰረት በትምህርት ዘመኑ 6.2 ሚሊዮን ተማሪዎችን ለመመዝገብ መታቀዱ ቢጠቆምም አፈጻጸሙ ያለበትን ደረጃ፣ ያጋጠሙ ችግሮችን እና የተወሰዱ የመፍትሄ ሀሳቦችን ለማወቅ አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን አድማጮች፣ በመጨረሻም ሳምንታዊ ስፖርት በትናንትናው ምሽት በልዩ ዝግጅት ምክንያት ለዛሬ የተላለፈ ነው። ኬኔዲያ ባህተ ነው አቀናባሪው። በኮፐንሃገን በተካሄደ የግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ትናንት መስከረም ስምንት በዴንማርክ ኮፐንሃገን በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ አትሌቶች ምልኬሳ መንገሻና ታዱ ተሾመ ባለድል ሆነዋል። በወንዶች ምድብ አትሌት ምልኬሳ መንገሻ ርቀቱን 58 ደቂቃ ከ58 ሰከንድ በማጠናቀቅ የግሉን ፈጣን ሰዓት በማስመዝገብ አሸንፏል። ከአትሌት ምልኬሳ በ7 ሰከንድ ዘግይቶ የገባው የሀገሩ ልጅ አትሌት አምደ ወርቅ ዋለልኝ ደግሞ ሁለተኛ ወጥቷል። ሁለቱን ኢትዮጵያውያን አትሌቶች ተከትሎ ሶስተኛ ደረጃን የያዘው ኬንያዊው ፌሊክስ ኪፕኮች ነው። በሴቶች ምድብ ደግሞ ኢትዮጵያውያን አትሌቶች ከ ከአንድ እስከ ሶስት ተከታትለው በመግባት አሸንፈዋል። አትሌት ታዱ ተሾመ ግማሽ ማራቶኑን አንድ ሰዓት ከ06 ደቂቃ ከ13 ሰከንድ በማጠናቀቅ ስታሸንፍ አትሌት ጽጌ ገብረሰላማና አትሌት ጥሩዬ መስፍን ደግሞ ሁለተኛና ሶስተኛ በመሆን ተከታትለው መግባታቸውን የዓለም አትሌቲክስ መረጃ ያመለክታል። በአውስትራሊያ ሲድኒ በተካሄደ የማራቶን ውድድር ደግሞ በሴቶች ምድብ ኢትዮጵያውያን አትሌቶች አንደኛና ሁለተኛ ወጥተዋል። አትሌት ትዕግስት ግርማ ሁለት ከ ሀያ አምስት ከ አስር በሆነ ሰዓት አንደኛ በመውጣት ውድድሩን ስታሸንፍ አትሌት ለተብርሃን ሀይ ላይ ሁለተኛ ደረጃን ይዛለች። በውድድሩ ሶስተኛ የወጣችው ኤርትራዊቷ አትሌት ናዝሬት ወልዱ ናት። በወንዶች ማራቶን ደግሞ አትሌት ጫሉ ዲሶ አንደኛና ሁለተኛ የወጡትን ኬንያውያን አትሌቶች ሞሰስ ኪቤትና ኮስማስ ማቶሎን ተከትሎ በመግባት ሶስተኛ ደረጃን ይዞ አጠናቅቋል። በካፍ ውድድሮች ከሚሳተፉት የኢትዮጵያ ክለቦች መካከል ፋሲል ከነማ ወደ ቀጣዩ ዙር ሲያልፍ፣ ቅዱስ ጊዮርጊስ ድል አልቀናውም። በአፍሪካ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ከቡማሙሩ ጋር ባለፈው ሳምንት በታንዛኒያ ባደረገው የቅድመ ማጣሪያ የመልስ ጨዋታ አንድ ለዜሮ ተሸንፏል። ይሁን እንጂ በባህር ዳር ባደረገው የመጀመሪያ ዙር የቅድመ ማጣሪያ ጨዋታው ሶስት ለዜሮ ያሸነፈው ፋሲል ሶስት ለአንድ በሆነ ድምር ውጤት ወደ ቀጣዩ ዙር አልፏል። ፋሲል ቀጣዩን ዙር የማጣሪያ ጨዋታውን ከቱኒዚያው ሴፋ ክሲያን ጋር ያደርጋል። በአፍሪካ ሻምፒዮንስ ሊግ የሚሳተፈው ቅዱስ ጊዮርጊስ ደግሞ ከሱዳኑ አልሂላል ኦምዱርማን ጋር በካርቱም ባደረገው የቅድመ ማጣሪያ የመልስ ጨዋታ አንድ ለዜሮ ተሸንፏል። የጨዋታው መደበኛ ሰዓት ሊጠናቀቅ አምስት ደቂቃ ሲቀረው በተቆጠረበት ግብ ነው ቅዱስ ጊዮርጊስ የተሸነፈው። በሀገሩ ባደረገው የመጀመሪያ ዙር ጨዋታ ሁለት ለአንድ ያሸነፈው ክለቡ በደርሶ መልስ ያስመዘገበው ድምር ውጤት ሁለት እኩል ቢሆንም የሱዳኑ አልሂላል ከሜዳው ውጭ ባስቆጠረው ግብ ምክንያት ወደ ቀጣዩ ዙር ሲያ ሲያልፍ ቅዱስ ጊዮርጊስ ከሻምፒዮንስ ሊጉ በጊዜ ተሰናብተዋል። ፕሬዚደንት ባይደን በእስር ላይ ከምትገኘው የቅርጫት ኳስ ኮከብ የግራይነር ቤተሰብ እንዲሁም ከዊላን ቤተሰብ ጋር ተገናኝተው ተነጋገሩ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሩሲያ ታስረው ከሚገኙት የሁለት ጊዜ የኦሎምፒክ ሻምፒዮኗ ብሪትኒ ግራይነር እና የቀድሞ የባህር ኃይል ፖል ዊላን ቤተሰቦች ጋር ለመጀመሪያ ጊዜ በዋይት ሀውስ ተገናኝተዋል። በሩሲያና በዩክሬን ጦርነት ምክንያት ዩናይትድ ስቴትስ ከሩሲያ ጋር ያላት ግንኙነት በመሻከሩ ምክንያት ሁለቱን አሜሪካውያን ለማስፈታት የሚደረገው ጥረት ፈታኝ ወሳኝ እንደሆነ ቀጥሏል። ዋይት ሀውስ እንዳስታወቀው ባይደን በቅድሚያ አግኝተው ያናገሩት የፖልን እህት ኤልዛቤት ዊላንን ሲሆን በመቀጠልም ከብሪትኒ ግራይነር ፍቅረኛ ከሼሬል እና ከቅርጫት ኳስ ኮከቧ ወኪል ሊንሳይ ኮላስ ጋር ተገናኝተው ተነጋግረዋል። ከንግግሮቹ በኋላ የዋይት ሀውስ ቃል አቀባይ ካሪን ዣንፒየር በሰጡት መግለጫ ፕሬዚደንት ባይደን ብሪትኒንና ፖልን በሰላም ወደ ቤት ለማምጣት በሁሉም መንገዶች በቁርጠኝነት የሚያደርጉትን ጥረት እንደሚቀጥሉ ለቤተሰቦቻቸው ገልጸው ላቸዋል ብለዋል። የእስረኞቹ ቤተሰቦችም በጉዳዩ ላይ ከፕሬዚደንቱ ጋር በአካል ተገናኝተው በመነጋገራቸው መደሰታቸውን ገልጸዋል። የ31 ዓመቷ ፕሮፌሽናል የቅርጫት ኳስ ተጫዋች ብሪትኒ ግራይነር በሩሲያ ያልተፈቀደ አደንዛዥ እጽ ይዛ ተገኝታለች በሚል ካለፈው የካቲት ወር ጀምሮ በእስር ላይ ትገኛለች። የቀድሞው የባህር ኃይል የ52 የቀድሞ የባህር ኃይል የ52 ዓመቱ ፖል ዊላን ደግሞ በስለላ ተግባር ላይ እንደተሰማራ በመግለጽ ሞስኮ ከአራት ዓመታት በፊት ነው በቁጥጥር ስር ያዋለችው። የፖል ፖግባ ወንድም ማቲያስ በፖግባ ላይ በመዛት ወንጀል ተጠርጥሮ በቁጥጥር ስር ዋለ። ከፍተኛ ገንዘብ እንዲከፍላቸው በመጠየቅ በጁቬንቱሱ አማካይ ፖግባ ላይ ታጥቀው ዝተዋል የተባሉት የፖግባ ታላቅ ወንድም የ32 ዓመቱ ማቲያስ ፖግባና አብረውት የሚንቀሳቀሱ አራት ግለሰቦች በቁጥጥር ስር መዋላቸው ታውቋል። አምስቱም ተጠርጣሪዎች ከማክሰኞና አረቡ ጀምሮ በእስር ላይ እንደሚገኙ የሮይተርስ ና ኤፍፒ ዘገባ ያመለክታል። የፖል ፖግባ ታላቅ ወንድምና ሌሎች አራት ግብረ አበሮቹ ፖግባን አስፈራርተው ለመዝረፍ ጥረት አድርገዋል፣ በሚል ሊከሰሱ እንደሚችሉ ኤኤፍፒ ከፍትህ ከፍት ምንጮች አረጋግጫለሁ ብሏል። ፖል ፖግባ በሐምሌ ወር ለቱሪን አቃቢያን ህጎች ባቀረበው አቤቱታ ወንድሙ የሚገኝበት ታጥቆ የሚንቀሳቀስ ቡድን 13 ሚሊዮን ዩሮ እንዲከፍል በማስፈራራት እንደጠየቀው አመልክቷል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት እንደነበር የፈረንሳይ ፖሊስ በቅርቡ መግለጹ ይታወሳል ፖግባ ከዚህ ቀደም አንድ መቶ ሺ ዩሮ ለቡድኑ መክፈሉንም ለመርማሪዎች መግለጹን ፖሊስ ይፋ አድርጓል የፈረንሳይ አቃቢያን ህጎች ነሀሴ 27 2014 ዓ.ም በጉዳዩ ላይ ምርመራ የጀመሩ ሲሆን የፖግባን እናት ጨምሮ በርካታ ሰዎች በፖሊስ ቃለ መጠይቅ ተደርጎላቸዋል ሲል የፍትህ አካላትን ዋቢ አድርጎ ኤኤፍፒ ዘግቧል ኬኔዲ፣ አባት እናመሰግናለን። የስፖርት ዝግጅታችን ብቻ ሳይሆን ለዕለቱ ያሰናዳናቸውን ፕሮግራሞች በዚሁ መጠናቀቃቸው ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። ነገ ምሽት ሶስት ሰዓት ላይ እንገናኝ። መልካም ምሽት ተናደሩ Di <laughs> biyu